የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ የካቲት 6 2016 ዓ ም ዝግጅታችን ጀመረ። የኢትዮጵያ መንግስት ወታደሮች በመርሃዊ ከተማ ቤት ለቤት በመዘዋወር በጅምላ ሲቪሎችን ገድለዋል በሚል የወጡ ሪፖርቶችን የኢትዮጵያ መንግስት አስተባብለዋል። መከላከያ ሰራዊት እርምጃ መውሰድ ሲጀምር ወደ እያንዳንዱ የቤተሰብ ቤት ውስጥ በመግባት እዛ ለመደበቅ ነው የሞከሩት። ከቤቶቹ አሰሳ በሚያደርግበት ጊዜ ደግሞ ቤት ውስጥ ሆኖ እንደገና ሌላ ጥቃት በመፈጸማቸው ምክንያት ነው እንጂ ሆን ተብሎ ሲቪሎችን ታርጌት ያደረገ እርምጃ አልተወሰደ። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉን ነው። ቀደም ብለን የሰማናቸው የቤተሰባቸው አባል መገደሉን ገልጸው አስተያየት የሰጡን የከተማዋ ነዋሪ ግን በሚኒስትሩ መልስ አይስማሙ። አደባባይ ለብሰው ወጥተው ተረሽነው ተገኙ በበነጌተው ሬሳቸውነን ያው ወንድ እንኳ የሚባል ጠፍቶ ወንድ የሚባልና እንዳነ ተብለ ሴቶች ናቸው ሄዶ እንደ ሙገጫ ልጃ ገላብጦ ለሬሳም ሙሉ ጉዳይ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችንም ይዘናል። እንደምናምሽታችኋል እንደምንውላችኋል። አድማጭና ተመልካቾቻችን ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። የዛሬ የምስልና የድምፅ ቅንብሩን የሚከውንልን ንጉሡ ታምሬ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን ግን አጫጭር የዓለም ዜናዎች እናሰማችሁ እንግዲ ወልደ ይጠብቃችኋል በድጋሚ እንደምናመሻችሁ። የአውሮፓ ሕብረት በምራዊ ከተማ በተፈጸመው ግድያ ላይ ምርመራ እንዲደረግ ጠየቀ። በአሜሪካ ፍቅረኛውን በመግደል የተጠረጠረው ግለሰብ ኬንያ ውስጥ በድጋሚ ተያያዘ። እንዲሁም አሜሪካውያን በፍቅር ቀን 25.8 ቢሊዮን ዶላር እንደሚያወጡ ተገለጸ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአውሮፓ ህብረት በአማራ ክልል መራዊ ከተማ ላይ የተፈጸመው ግድያ እጅግ እንዳሳሰበው ገልጾ በገለልተኛ ወገን እንዲመረመር ጠይቋል። የህብረቱ ቃል አቀባይ ናቢላ ማስራሊ ትናንት ባወጡት መግለጫ በክልሉ የተራዘመው የአስቸኳይ ጊዜ አዋጅ አሳሳቢ ጉዳይ መሆኑንና በክልሉ የሚገኙትን ህዝቦች የሰብአዊ መብት በከፍተኛ ሁኔታ እንደሚገድብ ገልጸዋል በአሁኑ ወቅት ለሚታየው ግጭት ፖለቲካዊ መፍትሄ ለመሻት የንግግር የእርቅና የሰላም ሂደት ለመጀመር የሚደረጉ ጥረቶችን ለማገዝ ህብረቱ ያለውን ዝግጁነት በድጋሚ ያረጋግጣል ብለዋል ቃል አቀባዩ በመግለጫቸው። ኢትዮጵያውያኖች የውይይትን መንገድ እንዲመርጡ እናበረታታለን፣ በአገሪቱ የሚታዩት ግጭቶች በዘላቂነት የሚያቆመው ሰላማዊ መፍትሄ ብቻ ነው ብለዋል ህብረቱ በመግለጫው የመራዊ ከተማን ጨምሮ በአማራ ክልል ሶስት ስፍራዎች ባለፈው ጥር ወር በትንሹ 66 ሰዎች በመንግሥት ኃይሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ኮሚሽን በትናንትናው እለት ማስታወቁ ይታወሳል። በመራዊው ጥቃት ለፋኖ ድጋፍ አድርጋቸዋል በሚል ከተገደሉት ቢያንስ 45 ሲቪሎች በተጨማሪ የፋኖ አባላት ናቸው በሚል የተጠረጠሩ ሰዎችም እንደተገደሉ ኮሚሽኑ ገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በበኩሉ ባለፈው ማክሰኞ ባወጣው መግለጫ በመራዊ ከተማ በፌዴራል ኃይሎችና በክልሉ በሚገኙ ተጣቂዎች መካከል የተከሰተውን ግጭት ተከትሎ የፌዴራሉ ኃይል አባላት ቤት ለቤት በመዘዋወር እና በጅምላ በተፈጸመ ግድያ ከ80 በላይ ሲቪሎች እንደተገደሉ አስታውቋል። የኢሰመጉን መግለጫ ተከትሎ የአሜሪካ መንግስት ግድያውን አስመልክቶ በወጡት ሪፖርቶች ላይ ምርመራ እንዲደረግ ጠይቋል። ከአማራ ክልል መራዊ ከተማ የወጡትና ሲቪሎችን ኢላማ ያደረጉ የግድያ ሪፖርቶች የአሜሪካ መንግስትን በእጅጉ አሳስበዋል ሲሉ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ባለፈው አርብ ገልጸዋል። የሰብአዊ መብት መርማሪዎች ካለገደብ በአካባቢው ገለልተኛ ምርመራ እንዲያደርጉ፣ ግድያ የፈጸሙትም ለፍርድ እንዲቀርቡ ሲሉ አምባሳደሩ ጥሪ አድርገዋል። መንግስት በበኩሉ ዛሬ በሰጠው መግለጫ በመግቢያው ላይ እንዳደመጣችሁት ጠቅሳለሁ፣ ሲቪሎችን ኢላማ ያደረገ እርምጃ በመንግስት ኃይሎች አልተፈጸመም ሲል አስተባብሏል። በአሜሪካ ፍቅረኛውን በመግደል ተጠርጥሮ ኬንያ ውስጥ በቁጥጥር ስር ከነበረበት እስር ቤት ባለፈው ሳምንት አምልጦ የነበረውን ግለሰብ መልሶ መያዙን የኬንያ ፖሊስ ዛሬ አስታውቋል። ኬቨን ካንጌቲ ወደ አሜሪካ ለመተላለፍ ተይዞ ቆይቶበት ከነበረው እስር ቤት ባለፈው ሳምንት በማምለጡ የመገናኛ ብዙኃን ትኩረትን ስቦ ነበር። ባለፈው ዓመት ማርግሬት እምቢቱ የተባለች ግለሰብ ባስተን በሚገኘው ሎጋን አየር ማረፊያ የመኪና ማቆሚያ ስፍራ በስለት ተወግታ መኪና ውስጥ ሕይወቷ ካለፈ በኋላ መገኘቷን ተከትሎ የአሜሪካና የኬንያ መርማሪዎች ግለሰቡን ለመያዝ አሰሳ ጀምሮ ነበር። ባለፈው ሳምንት ከእስር ማምለጡ የኬንያን ፖሊስ ያስደነገጠ እና ያሳፈረ ጉዳይ እንደነበር የፖሊስ አዛዡ ለኤፍፒ ዜና ወኪል ተናግረዋል። የመያዣ ትዕዛዝ ከወጣ በኋላ ባለፈው ጥር በቁጥጥር ስር የዋለው ኬቪን ካንጌቲ ባለፈው ሳምንት ከተያዘበት አምልጦ ናይሮቢ ዳርቻ ከሚገኙ ዘመዶቹ ቤት ተደብቆ እንደነበር ዘገባው አመልክተዋል። ከማምለጡ ጋር ተያይዞ አራት ፖሊሶች፣ ሁለት ዘመዶቹና ጠበቃው በቁጥጥር ስር መዋላቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ትናንት ማክሰኞ ዩናይትድ ስቴትስ ምክር ቤት ክፍት መቀመጫ ለመሙላት ኒውዮርክ ውስጥ በተካሄደው ፉክክር ዲሞክራቱ ታምስ ዋዚ አሸንፈዋል። ከኒውዮርክ ከተማ ወጣ ብሎ ባለው የሁለቱም ፓርቲዎች ደጋፊዎች በሚገኙበት ወረዳ ዲሞክራቱ ማሸነፋቸው ብርቱ ፉክክር እየተደረገበት ባለው በመጪው ፕሬዚዳንታዊ ምርጫ ለፓርቲያቸው ተስፋ ሰጪ ሊሆን እንደሚችል ተጠቁሟል። ትውልደ ኢትዮጵያዊ የሆኑት ማዚ ፒሊፕ በውድድሩ መሸነፋቸው ታውቋል። በቪኦኤው ማይክል ብራውን የተጠናቀረውን ዘገባ ቆንጅታ ይ ታቅርብልናለች። ከዩናይትድ ስቴትስ ኮንግረስ የተባረሩት ሪፐብሊካኑ ጆርጅ ሳንቶስ የለቀቁትን መቀመጫ ለመሙላት ትናንት በተካሄደው ልዩ ምርጫ ዲሞክራቱ ታምስዋዚ ሪፐብሊካኗን ትውልደ ኢትዮጵያ ቤተ እስራኤላዊት ማዚ ፒሊፕን አሸንፈዋቸዋል። በአሁኑ ወቅት ምክር ቤቱን እየመሩ ላሉት ወዳጆቻችን ይህንን መልእክት እናስተላልፍላቸው። ይልቅስ ለትረምፕ መሯሯጡን ትታችሁ አገራችሁን መምራት ጀምሩ። ስዋዚ ከአሁን በፊት ሁለት ጊዜ በዩናይትድ ስቴትስ ምክር ቤት የሶስተኛዋ የኒውዮርክ ወረዳ ተወካይ ሆነው ማገልገላቸው ሲታወስ፣ የትናንቱ ድላቸው ዳግመኛ ወደ ዋሽንግተን ይመልሳቸዋል። ስዋዚ ሶስት ጊዜ ካገለገሉ በኋላ ለግዛቷ አገረገዥነት ተወዳድረው የነበረ ሲሆን አልተሳካላቸውም። የትናንቱ የታምስ ስዋዚ ድል በዩናይትድ ስቴትስ ምክር ቤት ሪፐብሊካን ፓርቲው ያለውን ጠባብ የብዙሀን መቀመጫ ብልጫ ይበልጡን ያጠበዋል። ማዚ ፊሊፕ በፍክክሩ መሸነ መነፋቸውን ተቀብለው ትናንቱኑ ታምስዋዚን ማታ ላይ ስልክ ደውለው እንኳን ደስ ያለው እንዳሏቸው ገልጸዋል። የምርጫ ውጤት ክትትል ስብስብ ላይ ለነበሩት ደጋፊዎቻቸው እርግጥ ነው አሁን ተሸንፈናል፣ ነገር ግን በዚህ እናበቃለን ማለት አይደለም ብለዋል ማዜ ፊሊፕ። የዲሞክራቱ ታምስዋዚ ድል በቅርብ ጊዜያት በተካሄዱ ምርጫዎች ሪፐብሊካኖች በሚያስገርም ሁኔታ ጠንከር እያሉ በመጡባት ኒውዮርክ ከተማ ዳርቻ በምትገኘው በሎንግ አይላንድ ለዲሞክራቶች እጅግ አስፈላጊ የሆነውን ድል ነው ያጎናፀፋቸው። ከዚህም በተጨማሪ የዩናይትድ ስቴትስ ምክር ቤትን ለመቆጣጠር ብሎም ፕሬዚደንት ጆ ባይደንን ለማስመረጥ ዲሞክራቶች ለያዙት ጥረት ወሳኝ የሆነውን በትላልቅ ከተሞች ዳርቻ የሚኖሩ ማህበረሰቦችን ጠንከር ያለ ድጋፍ ሊያገኙ እንደሚችሉ ተስፋ ሰጪ እንደሚሆን ተጠቁሟል። አጭሩ የማዚ ፊሊፕና የታምስ ዋዚ የምረጡኝ ዘመቻም በመጪው ምርጫ ምክር ቤቱን ለመቆጣጠር በሚደረገው ፉክክር ትልቅ ቦታ የሚኖራል ቸውን የትልልቅ ከተሞች ዳርቻ ወረዳዎች ውጤት እንደሚወስኑ በሚጠበቁት በጽንስ ማስወረድ በኢሚግሬሽን እና በወንጀል ጉዳዮች ዙሪያ ያጠነጠነ ነበር። ማዚ ፊሊፕ ራሳቸውም ፍልሰተኛ የነበሩ ሆኖ ሳለ ወደ ኒውዮርክ ከተማ የሚጎርፉትን ጥገኝነት ጠያቂዎች በሚመለከት ዲሞክራቶችና ፕሬዚደንት ጆ ባይደን የደቡባዊ ዩናይትድ ስቴትስን ድንበሮች ማስከበር ያልቻላችሁ በማለት በተፎካካሪያቸው በታም ስዋዚ ላይ ትችት ሲያወርዱባቸው ተደምጠዋል። በሌላ የምርጫ ዜና በኢንዶኔዥያ ዛሬ ረቡዕ በተደረገ ፕሬዚዳንታዊና የምክር ቤት አባላት ምርጫ ሁለት መቶ ሚሊዮን ሰዎች ድምፅ እንደሰጡ ሲዘገብ በአንድ ቀን ውስጥ ከፍተኛ ቁጥር ያላቸው ድምፅ ሰጪዎች የተሳተፉበት ምርጫ ሆኖ በታሪክ ተመዝግበዋል። በሶስት የሰዓት ዞኖች በምትከፈለውና አስራ ሰባት ሺህ ደሴቶች ባላት አገር የተደረገው ምርጫ ቆጠራ መጀመሩም ተዘግበዋል። ሁለት የአምስት ዓመታት የሥልጣን ዘመን ያጠናቀቁትን ፕሬዚደንት ጆኮዊ ዶዶን ማን ይተካል የሚለው ጥያቄ የመራጮችን ትኩረት የሳበ ነው ተብሏል። ምርጫው ዲሞክራሲን የምናከብርበት በዓል ነው። በአቀኝነት በግልጽና በነጻ እንደሚካሄድ ተስፋ አለኝ ብለዋል ተሰናባቹ ፕሬዚደንት ህዝቡ በምርጫው እንደሚያሸንፍ ተስፋ የጣለው ባለፉት ሁለት ምርጫዎች በዊዶዶ የተረቱት የ72 ዓመቱ የመከላከያ ሚኒስትር ፕራቦ ሱቢያንቶ ላይ እንደሆነ በመነገር ላይ ነው። ሱቢያንቶ የዊዶዶን ልጅ በምክትል ፕሬዝደንትነት ታጭተዋል። የወቅቱን ፕሬዝደንት ዊዶዶን ተወዳጅነት ለመጠቀም የተዘየደ እንደሆነ ተዘግቧል። የድምፅ ቆጠራውና የውጤት ወጃው ሳምንታትን ሊወስድ እንደሚችል ታውቋል። በመጨረሻም አሜሪካኖች ለዛሬው የፍቅር ቀን 28 ይቅርታ፣ 25.8 ቢሊዮን ዶላር ያወጣሉ ተብሏል። በርካታ አሜሪካውያን የፍቅር ቀን ገበያቸውን የሚያከናውኑት በመጨረሻ ሰዓት ላይ ነው። በመጨረሻ ሰዓት መገበያየት ደግሞ ብዙ ያስከፍላል ተብሏል። ብሔራዊ የችርቻሮ ፌዴሬሽን እንደሚለው በመጨረሻው ሰዓት በሚደረግ ግብይት አሜሪካኖቹ ለዛሬው የፍቅር ቀን 25.8 ቢሊዮን ዶላር እንደሚያወጡ ይጠበቃል። ዋናው ተሸማቹ ሸቀጥ ከረሜላ እንደሆነ ተነግሯል። ኑሜሬደር የተሰኘ የገበያ አጥኚ ኩባንያ በበኩሉ እንደሚለው ደግሞ ለአበባ ለከረሜላ እና ለፍቅር መግለጫ ካርዶች ገንዘብ የሚወጣው ከቀኑ ቀደም ብሎ ባሉት ሶስት ቀናትና በዋናው ቀን ቢሆንም ሽያጩ ከፍተኛ የሚሆነው ግን በፍቅር ቀን በዕለቱ ነው ተብሏል። ክሮገር፣ ታርጌት፣ ዋልግሪንስ እና ዋልማርት የመሰሉ የአሜሪካ የሸቀጥ መደብሮች በመጨረሻው ሰዓት የሚደረገው ግብይት ከሳምንቱ ሽያጫቸው ከፍተኛውን ድርሻ እንደሚይዝ ይገልጻሉ። ሸቀጦቹን በየቤቱ የሚያደርሱ የትራንስፖርት ኩባንያዎችን በመጨረሻው ቀን የሚደረገው ግብይት ከፍተኛውን ድርሻ እንደሚይዝ ያስታውቃሉ። ኡበር እንደሚለው የአበባ ትዕዛዝ የሚደርሰው በዕለቱ ከጠዋቱ አራት ሰዓት ከሰዓት በኋላ 11 ሰዓት እንደሆነ ገልጿል። የአበባው ዋጋ በማግስቱ ከሚኖረው ጋር ሲነጻጸር 60 በመቶ ጭማሪ ያለው ብሏል። የፍቅር ቀን ከገና በኋላ መምጣቱ ሌላው ችግር ነው የሚሉት የስነ ልቦና ባለሙያዎች በገና ገበያ ምክንያት ኪሱ የሳሳ ገበያተኛ ለፍቅር ቀን ወጪ ሲያመነታ ቀኑ ይደርስበታል ብለዋል። ፍቅርን ለመግለጽ ቀኑን መጠበቅ አያስፈልግም፣ ፍቅርን በዓመት አንዴ ሳይሆን በየቀኑ ማክበር አለብን ሲሉም ምክራቸውን ለግሰዋል። ቀኑን ለምታከብሩ መልካም የፍቅር ቀን እንመኛለን። በዚሁ ዜናውን እናጠቃልላለን። ወደ ሀብታሙ መራቸዋለሁ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪርቹዋል ቻናል 57 ዲቪሲ ስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እያዳምጣችሁ እየተመለከታችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ ማብሮኛሉ። የዌብና ማኅበራዊ ድረገጽ አከናባሪያችን አበባየሁ ገበያው ናት። ዋና አዘጋጃችን ጽዮን ግርማ ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን እንድትጠቀሙ ይሁን። አሁን ወደ ዕለቱ አብይ ዘገባ እንሻገር። የኢትዮጵያ መንግስት ወታደሮች በሰሜን ጎጃም ዞን መራዊ ከተማ ቤት ለቤት በመዛወርና በጅምላ ሲቪሎችን ገድለዋል በሚሉ የወጡ ሪፖርቶችን የኢትዮጵያ መንግስት አስተባብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሲቪሎችን ኢላማ ያደረገ እርምጃ በመንግስት ኃይሎች አልተፈጸመም ብለዋል። የቤተሰባቸው አባል መገደሉን ገልጸው አስተያየት የሰጡን ነዋሪዎች በበኩላቸው በግጭቱ ተሳትፎ የሌላቸው ሰላማዊ ሰዎች የተገደሉት በመንግስት ኃይሎች እንደሆነ ተናግረዋል። የመከላከያ ሰራዊቱ እርምጃ የወሰደው ጥቃት በፈጸመባቸው ጽንፈኛ ኃይሎች ላይ ነው ያሉት ሚኒስትሩ፣ ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ ይወሰዳል ብለዋል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር መስዑድ ገበየው ለአሜሪካ ድምፅ በሰጡት አስተያየት በአማራ ክልል እየተፈጸመ ያለው የሰላማዊ ሰዎች ግድያ አሳሳቢ መሆኑን ጠቅሰው ገለልተኛ ምርመራ እንዲደረግ አሳስበዋል። የሰብአዊ መብት ተሟጋቾች በከተማዋ በርካታ ሲቪሎች በመንግስት ኃይሎች መገደላቸውን መግለጻቸው ይታወሳል። ይህንን ተከትለው ዩናይትድ ስቴትስና የአውሮፓ ህብረት ጉዳዩ እንደሚያሳስባቸውና ገለልተኛ ምርመራ እንዲደረግ ጠይቀዋል። ኬኔዲ አባተ ተጨማሪ ዘገባለሁ የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል መራዊ ከተማ ጥር ሃያ ቀን 2016 ዓ.ም ያደረጉትን ውጊያ ተከትሎ የመንግስት ወታደሮች ቤት ለቤት በመዘዋወር በሲቪሎች ላይ ፈጽመውታል የተባለውን ግድያ የኢትዮጵያ መንግስት አስተባብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምፅ በሰጡት ምላሽ ሰራዊቱ ሲቪሎችን የሚጠብቅበት ህጎች እንዳሉት ገልጸው የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች እስካሁን ባለው የውጊያ ሂደት ሲቪሎች ሰዎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት እንዳልፈጸሙ ገልጸው አስተባብለዋል። ስለ መርአዊው ክስተት ሲያብራሩ መርአዊ ላይ ተፈጸመ የሚባለውም ቤዚካሊ በዋነኛነት እነዚህ የጽንፈኛ ኃይል በተለያዩ አቅጣጫ በተለይ በአራት አቅጣጫዎች ወደ ምራዊ ከተማ ከተለያዩ አካባቢዎች በመምጣት የመከላከያ ሰራዊቱን የማጥቃት እርምጃ ውስጥ በመግባታቸው ማስጠንቀቂያዎችን አልፎ በመምጣታቸው ራሱን የመከላከል እርምጃ ወስዷል። ስለዚህ ወደ መከላከያ ሰራዊቱ ሊያጠቃ የሚመጣ ሲቪል ይኖራል ተብሎ አይገመትም። እነዚህ ኃይሎች ያው የተሟላ ዩኒፎርም ስለሌላቸው፣ ዩኒፎርማቸው ተለይቶ ስለማይታወቅ ሲፈልጉ ሲቪል ይሆናሉ፣ ሲፈልጉ ታጣቂ ነን ይላሉ፣ ሲፈልጉ ነጻዎች ነን ይላሉ። ስለዚህ እነዚህ ኃይሎች የሚታወቁበት የተለየ ዩኒፎርም የላቸውም። ስለዚህ አንዱ የማጥቂያ መንገዳቸው ሲቪል ልብስ ሆን ብለው በመልበስ ነው እንዲህ አይነት ተግባራትን የሚፈጽሙት። ስለዚህ ከዚህ አኳያ ሲቪል ልብስ ለብሶ የተዘራጀ ጥቃት በመፈጸማቸው ይህን በመከላከል ነው የመከላከያ ሰራዊቱ እርምጃ የወሰደው። እና መከላከያ ሰራዊቱ እርምጃ መውሰድ ሲጀምር ወደ እያንዳንዱ የቤተሰብ ቤት ውስጥ በመግባት እዛ ለመደበቅ ነው የሞከሩት። ከቤቶቹ አሰሳ በሚያደርግበት ጊዜ ደግሞ ቤት ውስጥ ሆኖ እንደገና ሌላ ጥቃት በመፈጸማቸው ምክንያት ነው እንጂ ሆን ተብሎ ሲቪሎችን ታርጌት ያደረገ እርምጃ አልተወሰደም። የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል መርአዊ ከተማ ባለፈው ሳምንት ያደረጉትን ውጊያ ተከትሎ ከ50 በላይ ሲቪሎች በኢትዮጵያ ወታደሮች መገደላቸውን የከተማዋን ነዋሪዎች ጠቅሶ ሮይተርስ ከአንድ ሳምንት በፊት መዘገቡ ይታወሳል። በተመሳሳይ ጊዜ የአሜሪካ ድምፅ ያነጋገራቸው ነዋሪዎችም ግድያው መፈጸሙንና የሟቾቹ አስከሬንም በጅምላ መቀበሩን ተናግረዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የሟቾቹ ቁጥር ከ80 በላይ መሆኑን በመጥቀስ ሪፖርት ማውጣቱ ይታወሳል ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት የካቲት አምስት ባወጣው መግለጫ ደግሞ በመራዊ ጥቃት ለፋኖ ድጋፍ አድርጋችኋል በሚል ከተገደሉት ቢያንስ አርባ አምስት ሲቪሎች በተጨማሪ የፋኖ አባላት ናቸው በሚል የተጠረጠሩ ሰዎችም እንደተገደሉ መግለጹን መዘገባችን ይታወሳል። በሰሜን ጎጃም ዞን መራዊ ከተማ የሚኖሩ ቤተሰቦቻቸው እንደተገደሉባቸው የገለጹና ዛሬ በስልክ ያነጋገርናቸው ነዋሪዎች በበኩላቸው ለራሳቸውና ለቤተሰባቸው ደህንነት ስለሚሰጉ ስማቸውን እንዳንገልጽ ጠይቀውን ግድያው የተፈጸመው በመንግስት ኃይሎች መሆኑን ተናግረዋል። በወቅቱ ከተገደሉት መካከል የአስራ ስምንት ዓመት ልጃቸው እንዳለበት የተናገሩት አስተያየት ሰጭ ስለ ሁኔታው እንደሚከተለው ያብራራሉ። ጦርነቱ እንዳለቀ ነው በየቤቱ እየገቡ ው የኔ ልጅ የጉኝ ልጆች ሁለት ነበሩ። እንደገና ሁለት ተከራታዎች አሉ። ወጣት ወጣቶች ናቸው። እኔም ሩጬ ነው ባልጋ ስር ገብችን ያመለጠኝ በቃ

አምስቶችም ተገድለዋል። ከእኔ ልጅ ጋር ነው አምስት የመጀመሪያ ልጅ ነው። እኔም ገና ወጣት ነኝ አስራ ስምንት ገና ሰባተኛ ክፍል ነው። ዘገቱ ብሎ ነበር የገባ። ሌላው ለአሜሪካ ድምጽ ስለ ሁኔታው ያስረዱ ነዋሪ ደግሞ በጥበቃ ስራ የሚተዳደሩ የሰባ ሁለት አመት ዕድሜ አባታቸው ከስራ ወደ ቤት እየገቡ ባሉበት ሰዓት በወታደሮች ተወስደው እንደተገደሉ ተናግረዋል። እንግዲህ እኔው ሰባ ሁለት አመቱ ማይኒ አባት ማለት አጋጣሚ ዘብ ነው የሚያድር የነበረ ሰኞን አምስት ተኩል አካባቢ ትንሽ በረድ ባለበት ሰዓት ከጥበቃ ወደ ቤቱ እየመጣ ከቤቱ ደርሷል እና ከልክ ከበሩ ደርሶ ሊገባ ሲል እናናናና ብለው፣ አረ ምንድን ነው ምናምን ሲለው፣ ልጆች እኔ እንድንድ ነው ዘብ ቆይቼ አሁን ሄደን ትንሽ ጠቁ በረድ ስላለ ምሳም ሰለራዊ ወይም ቤቴች ናት ምናምን ብሎ ቤቱን ሲጠቁማቸው ናና ብለው አስፋልት ላይ ወስድ እኔና እንደዚህ ተመሳሳይ ደግሞ ሌላ ዘብኛ የነበሩ ነበሩ አራት አምስት ሰው እንጋጠማ መጥቷቸው ነው ያገኘ ነው በሀያ አንድ ማክሰኞ ቀን ነው አስከሬን ነው ማለት ነሳ ከሆነ ጊዜ በኋላ በጣም ብዙ አስከሬን ስለነበረ ሶስት ተኩል አራት ሰዓት አካባቢ ነው ማንሳት ይቻል። ልጃቸውና ዘመዶቻቸው እንደተገደሉባቸው የተናገሩት አስተያየት ሰጭ እርሳቸውም ለደህንነታቸው በመስጋት ከመኖሪያ ቤታቸው ሸሽተው እንዳሉና በልጃቸው ቀብርም እንዳልተገኙ ተናግረዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡት ምላሽ በመከላከያ ሰራዊት ላይ ጥቃት ከፈጸሙ በኋላ ወደ መኖሪያ ቤቶች ሸሽተዋል ባሏቸው ታጣቂዎች ላይ እርምጃ መወሰዱን ገልጸው ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ ይወሰዳል ብለዋል። ታጣቂው ላይ ሰራዊቱ ራሱን የመከላከልን እርምጃ በሚወስድበት ጊዜ ሲቪል ተጎዳ ብሎ ሆን ተብሎ አስቀድሞም የተለያዩ ሚዲያ አካላትን አደራጅተው ስላቆዩ ወደ እያንዳንዱ ቤት ነው የገቡት። ስለዚህ የመከላከያ ሰራዊቱ ባለቤቶቹ ማን እንደሆኑ ያውቃል፣ ተኩረ ለውጦቹ ማን እንደሆኑ ያውቃል። እዛው የኖሩ ስለሆነ ብዙም ጥናት ስላላቸው በዛ መሰረት ከቤት ውስጥ የገቡ ሰዎችን አሰሳ ሲያደርጉ እንደገና ቤት ውስጥ ሆነው ጥቃት ሊፈጽሙበት ስለሞከሩ ነው እርምጃ የወሰደው እንጂ ሕጉም አይፈቅድለትም። መከላከያ ሰራዊቱም በቤት ውስጥ ያለን ሰው፣ መንገድ ላይ ያለን ሰው ከጠረጠረ እንኳን እጅ ከፍንጅ ይዞ ለሚመለከተው ለሕግ እንዲቀርብ ያደርጋል እንጂ እንደዚ አይነት ባህሪም የለውም። ተፈጥሮም ይህን ሕጉም አሰራሩም ይህን አይፈቅድለትም። የሰብአዊ መብት ድርጅቶች ባወጡት መግለጫ ግን የመንግስት የጸጥታ ሀይሎች ቤት ለቤት ባደረጉት ፍተሻ አሰሳ ያገኟቸውን አንዳንድ ወጣቶች አውጥተው አደባባይ ላይ እንደረሸኗቸው ነው የሚገልጹት። የታጠቀ አካልስ ቢሆን እንዲያው ከተያዘ በኋላ የግድያ እርምጃ ይወሰድበታል ዶክተር? እሱ ቀጣይ የሚጣራ ይሆናል። እነዚ አይነት ነገር ሆነው ከሆነ ቀጣይ ይጣራል። ነገር ግን ምንድን ነው በመንግስት በኩል ያለው መረጃ፣ እነዚህ ሀይሎች መጀመሪያውኑ ከአቅማቸው አይመጣጠንም የመከላከያ ሰራዊቱን አፍኖ ትጥቅ መዝረፍ እና ከተማዋ የመውረር ነው እንቅስቃሴ ያደረጉት። ይህን እርምጃ ወሰደ። ከዛ እርምጃ ሲወስዱ ወደ ቤት ገቡ። ቤት ውስጥ አሰሳ ሲጀመር ደግሞ ቤት ውስጥ ሆነው ነው ተኩስ የከፈቱበት። በዚህ ምክንያት ነው ሰው የጉዳት ደርሶበት የሚሆነው። ተኩስ በመክፈታቸው ምክንያት ነው ከቤት ውስጥ እንጂ፣ ከቤቱም ውስጥ እኮ አሰሳ አድርጎ በቁጥጥር ስር ነው የሚያደርገው ወንድሙ አይደል? ለምን ይገላል? ስለዚህ የሚባለው ውሸት ነው። በየአደባባይ ያገኘውን መታ እንደዚህ የሚባለው ውሸት ነው። ያለ አግባብ ሕግ ከሚፈቅድለት ከአሰራር ውጭ ካለ መከላከያ ሰራዊቱ ራሱ ስርዓቱ ራሱ አይፈቅድለትም። የራሱ ስርዓት ይህን እንዲያጠራ ያስገድዳል። ግን በዚህ ደረጃ ሄደዋል ተብሎ የታመነ ነገር የለም። እስካሁን ባለው ነባራዊ ሁኔታ አስቸኳይ ጊዜ አዋጅ ኮማንድ ፖስቱም ጉዳዩን ምንድን ነው ብሎ ከአስቸኳይ አዋጅ ድንጋጌ ውጪ የተፈጸሙ ነገሮች በመኖራቸው እና የጸጥታ ኃይሎች እርምጃ ለመውሰድ በሚንቀሳቀሱበት ጊዜ መልሶ የጸጥታ አካላትን እንቅስቃሴ የሚያድዱ ከሆነ ወይም በእንቅስቃሴ ላይ እንቅፋት የሚፈጥሩ ከሆነ ህጉ መከላከያ ሰራዊቱ እርምጃ እንዲወስድ ያዛል። ይሄን ተከትሎ እንደፈጸመ ነው መከላከያ ሰራዊቱ ወሰደ የሚባለው እርምጃ ይሄን የተከተለ ነው። ከዚህ አግባብ ውጪ በተለየ መንገድ ተለይቶ እንደተባለው የተፈጸመ ነገር ካለ እሱ በሂደት እየተጣራ ይሄዳል። እንዲህ አይነት ሁኔታ ተፈጽመውም ከሆነ መንግስት የራሱ አሰራር አለው። ራሱ የመከላከያ ሰራዊቱም የራሱ አካሄዶችና አሰራሮች አሉ። እንዲህ አይነቶቹን እርምት የሚወስድበት ጉዳዩ ተፈጽሞ ከተገኘም ደግሞ እርምጃም ይወስዳል። ይህ በእንዲህ እንዳለ የአውሮፓ ህብረት በአማራ ክልል መራዊ ከተማ ላይ የተፈጸመው ግድያ እጅግ እንዳሳስበው ገልጾ በገለልተኛ ወገን እንዲመረመር ጠይቋል። ዩናይትድ ስቴትስም ተመሳሳይ ጥሪ ማቅረቧ ይታወቃል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየውም ለአሜሪካ ድምፅ በሰጡት አስተያየት በአማራ ክልል እየተፈጸመ ያለው የሰላማዊ ሰዎች ግድያ አሳሳቢ መሆኑን ጠቅሰው በድርጊቱ ፈጻሚዎች ላይ እርምጃ እንዲወሰድና የሰብአዊ ተቋማት ምርመራ እንዲያደርጉም መንግስት ሁኔታዎችን እንዲያመቻች ጠይቀዋል። ይሄ እየቀረበ ያለው ሪፖርት ቁጥሩ ይሄ ነው ያ ነው የሚባለው እንደተጠበቀ ሆኖ ሰብአዊ ህግን ወይም የሂማኒታሪያን ሎውን አለም አቀፍ የጦርነት ህግ ምንለውን ጥሰት እንደሆነ ግልጽ ነው። ማንም የሚፈጽመው ማንም ተጠያቂነት መረጋገጥ መቻል አለበት። በተለይ አሁን እንደሚ ሪፖርቱ እንደሚያሳየው በመንግስት ኃይሎች የተፈጸሙ ተብሎ ሪፖርት እየቀረበ ስለሆነ እንደዚህ በሆነ ጊዜ ደግሞ ሰዎችን ዜጎችን፣ ሊጠብቅ የሚገባው የመንግስት የጸጥታ ተቋም እንደ አይነት መብጥፈቶች የሚፈጽም ከሆነ ይሄ ደግሞ የበለጠ ተጠያቂነት እንኳስ የሚያደርገው ከመሆኑ አንጻር በዚህ ጉዳይ ላይ የተሳተፉ አካላት ከማንኛውም ወገን ቢሆኑ መጠየቅ መቻል አለባቸው። ጥቃት ተፈጸመበት የተባለውን አካባቢ ጨምሮ በአብዛኛው በደህንነት ምክንያት ብዙ የሰብአዊ ተቋማት ተንቀሳቅሰው ቦታው ላይ ሄደው ምርመራ ለማድረግ የሚችሉ አይደሉም። አሁን ባለው አውት ስለዚህ ይሄንን ምናልባትም የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ደግሞ ሌላ መንግስት ምርመራውን ማድረግ አለበት ብሎ የሚያስበው አካል በልዩ ሁኔታ ይህን ምርመራ እንዲያረግ መንግስት ድጋፎን አድርጎ መስራት አለባቸው ነው። ምነው የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው የምርመራ ስራዎች በአስቸኳይ ጊዜ አፈጻጸም መርማሪ ቦርድ እንደሚከናወኑ ተናግረዋል። መንግስት እኮ የአስቸኳይ ጊዜ አዋጁን ሲደነግግ የአስቸኳይ ጊዜ አቃሪ ቦርድ ደግሞ አለ። የአስቸኳይ ጊዜ አጣሪ ቦርዱ ይህን ሊያጣራ ይችላል። ምንም ሌላ ገለልተኛ የሚያስፈልገው ነገር የለም። በህዝብ ምክር ቤቶች የተደራጀ ከዚህ በፊትም ሲያጣራ የመጣ አሁንም ችግሩ ተከስቷል የተባለ ቦታ ላይ ሄዶ ሊያጣራ ይችላል። ስለዚህ የራሱን የማጣራት ስራ ለህዝቡ ይፋ ያደርጋል። በመራዊ ከተማ በርካታ ሰላማዊ ሰዎች ከህግ ውጪ መገደላቸውን ከአካባቢው ምስክሮች ማረጋገጣቸውን የገለጹ የሰብአዊ መብት ተቋማት በሌሎች አካባቢዎችም መሰል ግድያዎች ስለመፈጸማቸው ሪፖርቶች ደርሰዋቸው ምርመራ እያደረጉ መሆናቸውን አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። ቀደም ብለው ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ምዕራብ ወለጋ ዞን የተለያዩ ወረዳዎች በመንግስት የጸጥታ ኃይሎች እና በኦሮሚያ ነጻነት ሰራዊት መካከል ካለፈው አርብ የካቲት አንድ ቀን 2016 ዓ ም ጀምሮ በቀጠለው ግጭት ንጹሐን ዜጎች እንደተገደሉ ነዋሪዎች ገልጸዋል። የሰሞኑ ግጭት የተቀሰቀሰው በአካባቢው አንጻራዊ መረጋጋት ከተፈጠረ በኋላ እንደሆነም ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። በነዋሪዎቹ በተጠቀሰው የሰላማዊ ሰዎች ጉዳት ላይ ከአካባቢው ከክልሉና ከፌዴራል መንግስት የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። የዚህን ጉዳይ ዝርዝር ፀሐይ ዳምጠው አሰናድተዋለች። በኦሮሚያ ክልል ምዕራብ ወለጋ ዞን በቤጊና በቆንዳላ ወረዳዎች ውስጥ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭቶች እንደቀጠሉ መሆናቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። የቤጊ ወረዳ ነዋሪ እንደሆኑና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በቀጠለው ግጭት ከትናንት በስቲያ ሁለት ሰላማዊ ሰዎች እንደተገደሉ ተናግረዋል። ለተወሰነ ጊዜ ረግቦ የነበረው የመንግስትና የኦሮሞ ነጻነት ሰራዊት የተኩስ ልውውጥ ካለፈው የካቲት አንድ ቀን ጀምሮ በቆንዳላና በጊ ወረዳዎች ውስጥ ውጊያው እስካሁን ተጋግሎ ቀጥሏል። የከባድ መሳሪያዎች ድምፅ ይሰማሉ። በመካከሉ ንጹሐን ዜጎች እየተጎዱ ነው። በየቀኑ ሰዎች ይገደላሉ። ከትላንት በስቲያ በጊ ወረዳ ውስጥ ታላላቅ አባቶች ናቸው የተገደሉት። በወረዳዎቹ ውስጥ አሁን ወጥቶ መግባት አስቸጋሪ ነው፣ ከፍተኛ ስጋት ውስጥ ነው። እኚሁ አስተያየት ሰጪ አክለው፣ ካለፈው ሳምንት ጀምሮ በቀጠለው ግጭት የአካባቢው ነዋሪዎች ቀያቸውንና ንብረታቸውን ጥለው እየሸሹ ነው ስሉም ተናግረዋል። ሌላው የቆንዳላ ወረዳ እንደሆኑ የገለጹና በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በአገረሸው ግጭት በወረዳቸው የሰዎች ህይወት እንዳለፈ ተጠቅመዋል። ባለፈው ሳምንት አርብ ማለትም የካቲት አንድ ቀን በቆንዳላ ወረዳ ውስጥ ሁለት ሰላማዊ ወጣቶች በመንግስት የጸጥታ ኃይሎች ተመጥተው ሞተዋል። አንዱ አሽከርካሪ ነው፣ ሌላው ደግሞ የቤተሰብ አስተዳዳሪ ነው። ከታጣቂው ኃይል ጋራ ምንም ግንኙነት የላቸውም። በዚህ የተነሳ የአካባቢው ነዋሪዎች በሙሉ ስጋት ውስጥ ናቸው። በቤጊ ወረዳ በቀበሌ ሁለት እንደሚኖሩ የገለጹ ስማቸው እንዳይጠቀስ የጠየቁት ግለሰብ ደግሞ ባለፈው ሳምንት መጨረሻ አንድ አርሶ አደር ልጃቸው የሽኔ አባል ነው ተብሎ እንደተገደሉ ገልጸዋል። በቤጊ ወረዳ ውስጥ ከፖለቲካ ጋር ንክኪ የሌለው የሰባት ልጆች አርሶ አደር በመንገድ ላይ በጸጥታ ኃይሎች ተመትቶ ተገለዋል። ለግድያው በጣም እየተለመዱ የመጡ ምክንያቶች ደግሞ የሸኔ ታጣቂዎችን ትደግፋላችሁ፣ ልጆቻችሁ የታጣቂው ቡድን አባላት ናቸው፣ ታጣቂውን ትቀልባላችሁ፣ መረጃ ትሰጣላችሁ የሚሉ ናቸው። ታጣቂው በአካባቢው በስፋት ይንቀሳቀሳል፣ ከመንግስት የጸጥታ ኃይሎች ጋርም ይዋጋል። ሆኖም ታጣቂዎቹ ካፈገፈጉ የመንግስት የጸጥታ ኃይሎች መንገድ ላይ ያገኙትን ሰው ሁሉ አይምሩም። በዞናችን የተለያዩ አካባቢዎች በየቀኑ የንጹሐን ሞት ተለምዷል። እስከ መቼ እንደዚህ እንደምንዘልቅ አናውቅም። ነዋሪዎቹ በግጭቱ ምክንያት በየዕለቱ እየደረሰ ነው ያሉትን ጉዳት አስመልክቶ ከቆንዳላና ከቤጊ ወረዳዎች፣ ከምዕራብ ወለጋ ዞን፣ ከኦሮሚያ ክልል ኮሚኒኬሽን ቢሮ፣ ከክልሉ አስተዳደርና ጸጥታ ቢሮ እንዲሁም ከምመለከተው የፌዴራል መንግስት አካል ቀጥተኛ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአማራ ክልል ተፈጸመ ከተባሉ መሰል ግድያዎች ጋር በተያያዘ ዛሬ ከሰዓት በኋላ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ግን የኢትዮጵያ መከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን እላማ አያደርጉም ሲሉ ክሱን ተከላክለዋል። እርምጃ የሚወሰደውም በተጠናና በተደራጀ ሕግ እንዲሁም የሀገሪቱ አሰራሮች በሚፈቅዱት መሰረት ነው ብለዋል። በምዕራብ ወለጋ ዞን በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ግጭት መቀጠሉና ሰላማዊ ሰዎች መገደላቸው እየተሰማው በሀገሪቱ ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የተለያዩ ጥሪዎች እየቀረቡ ባሉበት ወቅት ነው። የአውሮፓ ህብረት ትላንት ማክሰኞ ባወጣው መግለጫ ሁሉም ኢትዮጵያውያን የሰላም ውይይትን እንዲከተሉ ጥሪ አቅርበዋል። በሀገሪቱ ያሉ ግጭቶች በዘላቂ ሊያስቆም የሚችለው ሰላማዊ መፍትሄ ብቻ ነው ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሰሞኑን ባወጡት መግለጫ በአማራ በኦሮሚያና በሌሎችም አካባቢዎች ያሉ ግጭቶች ተከትሎ የሚወጡ በመንግስትና በታጣቂዎቹ የሚፈጸሙ የመብቶች ጥሰት ሪፖርቶች የሚረብሹ መሆናቸውን ጠቅሰዋል። ገለልተኛ ምርመራ ያለ ገደብ እንዲደረግም መጠየቃቸው አይዘነጋም። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ፀሐይ ዳምጠውን አመሰግናለሁ። የአሜሪካ ድምፅ የረቡ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስድናል። ባለፉት ሁለት ወራት ብቻ ከ12000 በላይ ተፈናቃዮች በኤርትራ ኃይሎች ከተያዙት ቦታዎችና የፌዴራል መንግስቱ አከራካሪ ሲል ከሚገልጻቸው የትግራይና የአማራ ክልሎች አዋሳኝ አካባቢዎች እንደተፈናቀሉ የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን ገልጸዋል። የቀድሞ ተፈናቃዮች ባልተመለሱበት ሁኔታ አዲስ ተፈናቃዮች መጨመራቸው ሰብአዊ ቀውሱን የሚያባብስ ነው ሲል የክልሉ አደጋ ስጋት ስራ አመራር ኮሚሽን በአሜሪካ ድምፅ አመልክተዋል። በጉዳዩ ላይ ከአማራ ክልል አመራሮች አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሞልጌት አጽባ ቀጣዩን ዘገባ ይዘዋል። በትግራይ ክልል ካለፈው ታሳስ ወር መባቻ አንስቶም ከአስራ ሁለት ሺህ በላይ ተፈናቃዮች እንደተመዘገቡ የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን አስታወቀም። የኮሚሽኑ ኮሚሽነር ዶክተር ገብሪ ህይወት ገብረ እግዚአብሔር ለአሜሪካ ድምፅ እንደገለጹት ተጨማሪ ተፈናቃዮች የተመዘገቡት የትግራይና የአማራ ክልሎች በይገባኛል ከሚወዛገብባቸውና በኤርትራ ኃይሎች ከተያዙ አዋሳኝ ቦታዎች ነው። ሸራረት አድባ አካባቢ ያሉት ሃምሳ ሁለት ቀበሌዎች በኤርትራ ኃይሎች እንደተያዙ ይታወቃል። አሁን ከኤርትራ አካባቢ አካባቢያኖት ከአራት ሺህ አራት መቶ በላይ ተፈረቃይች እንዳሉ ሪፖርት ደርሰናል። አዲስ ናቸው። ከዚህ በፊት የነበሩ ተፈረቃይች አሁን የሁለት ወር ያለው ሁኔታ ነው። እየገለጽ እየተጠጋገር ያለ ነው። ሁለተኛ ከእነት በሱ አካባቢ ደግሞ ከሰባት ሺ ስምንት ወር በላይ ተፈረጣ ይጫድሳል። እዚህ አካባቢ ያለው በጣም መንገላታት አለ። በተለይ ከኤርትራ ጋር የተያዘው ያለው ድንበር ላይ መታወቂያ እንዲቀይሩ ገበያ ወደ ኤርትራ ሄዱ የተለያዩ እየተደረገ እንዳለ ደርሰንበታል። በምዕራብና በሰሜን ምዕራብ ጠለት አካባቢ ያለው ተመሳሳይ ነገር። ኮሚሽነሩ እንዳስረዱት የመፈናቀሉ ስለሆነ ምክንያት የፕሪቶሪያ የሰላም ስምምነት የማይደግፉ ያሏቸው ኃይሎች በትግራይ ተወላጆች ላይ የሚፈጽሙት እስርና ማንገላታት ነው። ይህንም ሰላሙ ለማደናቀፍ የሚያደርጉት ነው ሲሉ አክለዋል። የክልሉ ጊዜ አስተዳደር የተመዘገቡትን አዲስ ተፈናቃዮች አስመልክቶ ለዓለም አቀፍ ረጂ ተቋማት እንዳሳወቀም ኮሚሽነሩ ገልጸዋል። ወይዘሮ ታደሉ አመነ ከስድስት ልጆቻቸው ጋር ባለፈው ሳምንት ከማይጸብሪ ወደ እንዳባጉና ተፈናቅለው እንደገቡ ተናግረዋል። ነዋሪነታችን በማይጸበር ነበር። የትግራይ ተወላጆችን የማባረር ሁኔታ ስላለ የጸጥታ ስጋትም አለብን። ረሃብም አለ። አሁን ወደ እንዳባ ጎና መተናል። ከልጆቼ ጋር ሶስት ቀን ተጉዘን ነው የገባ ነው። ሙላው ባዩ የተባለ ሌላ ተፈናቃይ በበኩልም በጸለምቲ ከቤተሰቦቼ ጋር ነበርኩ። የወረዳው አመራሮች ለሶስት ቀናት አሰሩኝ። ከተለቀቅኩ በኋላ ዳግም እንዳልታሰር ሰግቼ ትላንት ወደዚህ መጣው። የምጠለልበት ቦታ ግን አላገኘሁም። በካርቱም ይኖሩ እንደነበሩ የገለጹት ወይዘሮ አስኳል ሀፍተም ከአራት ልጆቻቸው ጋር የሱዳኑን ጦርነት ሽሽት በጎንደር በኩል ተመልሰው በመግባት በማይ ጸብሪ በተፈናቃይነት መኖር ጀምረው ነበር። ሆኖም የትግራይ ተወላጆች ማይ ጸብርን እያስተዳደሩ በሚገኙ የአማራ ኃይሎች እየታሰሩና እርዳታ እንዳያገኙ እንደሚከለከሉ ጠቅሰው ዳግም ወደ እንዳባጉና እንደተፈናቀሉ ተናግረዋል። እዚህ ያለው ጸጥታ ይሻላል ብዬ ነው ልጆችን ይዤ የመጣሁት። ሳምንት ቢሆነኝም ምግብም ሆነ ሌላ እርዳታ አላገኘሁም። በአንድ ክፍል ውስጥም ሰላሳ ሰዎች ናቸው የሚያድሩት። ችግር ውስጥ ነን። በየጊዜው እንደ ወይዘሮ አስኳል ሀፍተ ያሉ ተጨማሪ ተፈናቃዮች ሲታዩ እንደነበር የክልሉ የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብረ ሕይወት ገብረ እግዚአብሔር ያስታውሳሉ። ባለፉት ሁለት ወራት እየተመዘገበ ያለው የአዲስ ተፈናቃዮች ቁጥር ግን እያሻቀበ መጥቷል ይላሉ። ክልሉ ከአሁን በፊት የነበሩ ተፈናቃዮች ወደ ቀያቸው እንዲመለሱ እየጠየቀ ባለበት ሁኔታ አዲስ ተፈናቃዮች በብዛት ሰዓት መመዝገባቸው የክልሉን ሰብአዊ ቀውስ እንደሚያባብሰው ኮሚሽነሩ አመልክተዋል። ሁሉም ያለው ቅድ ፊት የተፈናቀሉት አብ ነጻ ሚሊዮን የሚሆኑ ዜጎች አሉ። በተለያዩ ካምፖች የሚኖሩት እነዚህ ወደ ቀያቸው ተመልሶ በተለይ ደግሞ መሬታቸውም ውሃ ጉልበት ተጠቅሞ የራሳቸውን ሕይወት የሚኖሩበት ነው። ከፕሪተሪያ በኋላ የሚደረገው ስራና እነዚህ ነው የምንጠብቀው። ዞሮ ዞሮ ግን አሁን ካለው የጸጥታ ችግር ጋር ተያይዞ አዲስ ተፈናቃዮች የመጡ ናቸው። ፕሪተሪያ ምንድነው ምንለው? ተፈናቃዮች ወደ ቀያቸው መመለስ ወደ ቀ

ባለፉት ሁለት ወራት ከተፈናቀሉት ከ12000 በላይ ሰዎች ወደ እንዳባጉና ከተማ ውስጥ የገቡት ከሰባት ሺ ስምንት መቶ በላይ የሚሆኑት የፌዴራሉ መንግስት አከራካሪ ሲል ከሚገልጻቸው አዋሳኝ አካባቢዎች እንደተፈናቀሉ የትግራይ ክልል አደጋ ስጋት አመራር ኮሚሽን ገልጿል። በጉዳዩ ላይ ከአማራ ክልልና ከማይ ጸብሪ ከተማ ጊዜያዊ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። የአማራ ክልልም ሆነ የኤርትራ መንግስት ከዚህ ቀደም የቀረቡባቸው ተመሳሳይ ውንጀላዎች ማጣጣላቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽበሃም መቐለም ሙልጌታን አመሰግናለሁ እኛ ወደ ያለንበቱ ዩናይትድ ስቴትስ ስንመለስ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ትናንት ማክሰኞ ጠዋት ለዩክሬን ለእስራኤልና ታይዋን የ95 ቢሊዮን ዶላር ጥቅል የእርዳታ ህግ ረቂቅ አጽድቋል። የቪኦኤ ምክር ቤት ጋዜጠኛ ካትሪን ጂፕሰን እንደዘገበችው የህጉን ረቂቅ አብዛኞቹ ሪፐብሊካን ተወካዮች በሚቆጣጠሩት ምክር ቤት ውስጥ ለማጽደቅ አስቸጋሪ ፈተና ገጥሟታል። የካትሪንን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት ትናንት ማክሰኞ ለዩክሬን የ60 ቢሊዮን ዶላር ለእስራኤል 14 ቢሊዮን ዶላር እንዲሁም ከቻይና ጋር እየተጋፈጡ ላሉ ለኢንዶ ፓሲፊክ ሀገራት በቢሊዮን የሚቆጠሩ ገንዘብ የሚፈቅደውን ከፍተኛውን የውጭ እርዳታ ህግ ረቂቅ ወሳኝ ነው በተባለው ወቅት አጽድቋል። ፕሬዚደንት ጆ ባይደን ሪፐብሊካኑ የሚቆጣጠሩት ምክር ቤትም የህጉን ረቂቅ እንዲያጸድቅ ጠይቀዋል። ይ ካል ን ስፖከር ት ለት ፉል ሃውስ ስክ ትስ ማንድ አን ናት አላው ማኖሪቲ ፍ ሞስት ኤስትሪም ይሲስ ን ሃውስ ቶ ብሎክ ስ ብል ን ም ን ቦታድ አፈጉባኤው ሙሉ ምክር ቤቱ ሐሳቡ እንዲናገርና በምክር ቤቱ ውስጥ ይህንን የሕግ ረቂቅ ለድምፅ እንኳን እንዳይቀርብ በማድረግ ማስቆም ለሚፈልጉ ጽንፈኛ ለሆኑ ጥቂት ድምፅ ሰጪዎች እንዳይፈቅዱ ጥሪ እናስተላልፋለሁ። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ከትናንት በስቲያ ሰኞ እንደተናገሩት በአሜሪካ የስደተኞች ጉዳይ ስርዓት ላይ ለውጥ ሳይመጣ ምክር ቤቱ ድምፅ እንደማይሰጥበት ተናግረዋል። የተወሰኑ የድንበር ጥበቃ እርምጃዎችን ያካተተው የ118 ቢሊዮን ዶላር የሕግ ረቂቅ በሁለቱ ፓርቲዎች ስምምነት ከተደረሰበት በኋላ የቀድሞ ፕሬዚደንት ዶናልድ ትራምፕ ሪፐብሊካኖች ወደ ዩክሬን ተጨማሪ እርዳታ እንዳይላክ ድምፅ እንዲሰጡ ካሳሰቡ በኋላ ስምምነቱ ለድምፅ ሳይበቃ ባለፈው ሳምንት ፈርሷል። እንዲህ ነበር ያሉት ፕሬዚደንት ትራምፕ እሺ ይህን ሁሉ ገንዘብ እንሰጣለን በል ለዩክሬን የሰጠ ነው። እስካሁን ከሁለት መቶ ቢሊዮን ዶላር በላይ ሆኗል። በሚቀጥሉት ሶስት ሳምንታት ውስጥ ከሩሲያ ጋር ስምምነት ሊያደርጉ ይችላሉ። ከዚያም በድንገት ከእኛ ጋር መገናኘት አይፈልጉም። ዴሞክራቶች የውጭ እርዳታ ረቂቅ ሕግ መጽደቅ በዓለም አቀፍ ቀውሶች ውስጥ አሜሪካ ለሚኖራት የመሪነት ድርሻ ወሳኝ ወቅት ነው ሲሉ አወድሰዋል። እነሆ የሕግ መወሰኛው ምክር ቤት መሪ ቻክ ሹመር በጣም ታሪካዊና ተያያዥነት ካላቸው የሕግ ረቂቆች መካከል አንዱ በሕግ መወሰኛው ምክር ቤት ጸድቋል። ይህ የብሔራዊ ደህንነታችን ብቻ አይደለም፣ የአጋሮቻችን ደህንነት ብቻም አይደለም፣ ሁላችንም እንደምናውቀው የዲሞክራሲን ደህንነት ጭምር በእጅጉ የሚነካ ሕግ ነው። የሪፐብሊካን ሕግ አውጪዎች ገንዘቡ ለአገር ውስጥ ደህንነት ቢውል የተሻለ ጥቅም ይሰጣል በሚል ወደ ዩክሬን ተጨማሪ እርዳታ በመላክ ጉዳይ ላይ ተከፋፍለዋል። ሪፐብሊካኑ የህግ መወሰኛው ምክር ቤት አባል ሮን ጆንሰን፣ እኛ የጠየቅነው ነገር አስተዳደሩ ዩክሬን ድንበሯን እንድታስጠብቅ ለመርዳት ሌላ 60 ወይም ከ60 በላይ የሚደርስ ቢሊዮን ዶላር እንዲሰጣት ከፍተኛ ትኩረት እስከሰጠ ድረስ ምናልባት እንደው ምናልባት ይህን አስተዳደር የእኛንም ድንበር እንዲያስጠብቅ ለማስገደድ አጋጣሚውን ልንጠቀምበት እንችላለን ብለን አስበናል። በህግ መወሰኛው ምክር ቤት የሪፐብሊካን መሪ ሚች መካነል የሚመሩት 22 ሪፐብሊካን ከዲሞክራቶቹ ጋር በመሆን የድጋፍ ድምፅ የሰጡ ሲሆን ይህን ነገር ችላ ማለት ጉዳቱ ከፍተኛ ነው ይላሉ። ሚች መካነል ይህንን ሲገልጹ ሪፐብሊካን አጋሮቻችንና ተባባሪዎቻችን ወሳኙ አገር የነጻው ዓለም መሪ ቁርጠኝነት እንደሚቀጥልበት ተስፋ ያደርጋሉ። ጠላቶቻችን ግን ከዚህ በጣም የተለየ ነገር ይመኛሉ። የዩናይትድ ስቴትስ የመጨረሻውን ዙር እርዳታ ወደ ዩክሬን የላከችው እንደ አውሮፓ አቆጣጠር ታኅሳስ 27 ነው። የዚህ መዘግየት ለሩሲያ የልብ ልብ እንደሰጣት አንድ ተንታኝ ለቪኦኤ ተናግረዋል። በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ መምህር የሆኑት ማይክ ኪማጌ እንዲህ ይላሉ። ለፑቲን ይህ እንደ ድል የሚታይ ነገር ነው። ለሩሲያ ይህ በአሸናፊው ወገን የሆነች ያስመስላታል። ለዩክሬን ግን ቢያንስ ቢያንስ በጦርነቱ ውስጥ ገብታ የቀረች ወይም መውጫ ያጣች እንዲመስል ያስመስላታል። የምክር ቤቱ ሕግ አውጪዎች እስከ መጋቢት መጀመሪያ ድረስ ዋሽንግተንን ለቀው ከመውጣታቸው በፊት በዚህ ሳምንት ለሶስት ቀናት ስብሰባ ተቀምጠዋል። ደረጀ ደስታን አመሰግናለሁ። የአሜሪካ ድምፅ የረቡ ምሽት ስርጭት ይቀጥላል። በቀጣዩ ዘገባ ደግሞ ወደ ሩሲያ እናቀናለን። በጦር ሰራዊቱ ላይ ሆን ብለው የሐሰት ዜና በማሰራጨት ወንጀል ጥፋት በመፈጸም የሚፈረድባቸው ሰዎች ንብረት በመንግሥት እንዲወረስ የሚፈቅደው የሩሲያ ሕግ ረቂቅ በቅርቡ ሳይደነገግ እንደማይቀር ተጠቁሟል። ሕጉ ከጸደቀ ከሀገር ውጭ ያሉና የዩክሬን ጦርነትን የሚቃወሙ ሩሲያውያን ንብረትን በመንግሥት እንዲወረስ ይፈቅዳል። ካትሪን ቤሲዲና ያጠናቀረችውን ዘገባ ቆንጅታዬ እንደሚከትለው አሰናድተዋለች የሩሲያ ፕሬዚደንት ቭላዲሚር ፑቲን ስለ ሀገሪቱ የጦር ሰራዊት የሐሰት ወሬ ሆን ብለው አሰራጭተዋል ተብለው የተፈረደባቸውን ሰዎች ንብረት መንግስት እንዲወርስ የሚያደርግ ሕግ እንደሚፈርሙ ነው የሚጠበቀው። የሀገሪቱ የሕግ አውጪው ምክር ቤት ሊቀመንበር ቪቼስላቭ ቮሎዲን ሕጉ እናት ሀገራቸው ላይ ክህደት በፈጸሙ ላይ ያነጣጠረ ነው ብለዋል። ወሮ ወሮበሎችና ከሃዲዎችን የሚመለከት ህግ ነው። ወታደሮቻችን ጀርባ ላይ በሚተፉት፣ እናት አገራቸውን በከዱት፣ ጦርነት ላይ ወዳለንባት አገር ገንዘብ በሚልኩት ወይም ውጭ ሆነው ሩሲያ መሬት ላይ ንብረት እያከራዩ በሚጠቀሙት ላይ የሚያነጣጥር ህግ ነው። የመንግስት ትዕዛዝ አለመፈጸም፣ ጦር ኃይሉን ጥሎ መሸሽ፣ ሩሲያ ላይ ማዕቀብ እንዲጣል መጠየቅ በመንግስት በማይወደዱ ድርጅቶች እንቅስቃሴ ውስጥ መሳተፍ፣ ንብረት ከሚያስወርሱ ጥፋቶች መካከል ተዘርዝረዋል። የሩሲያ ተቃዋሚ መሪ ዲሚትሪ ጉድኮቭ ህጉ መንግስት እንደፈለገው እንዲተረጉመው ተደርጎ የረቀቀ መሆኑን ይናገራሉ። ህጉን ያረቀቁት በፈለጉት መንገድ ለመተርጎም እንዲችሉ አድርገው ነው። ባለሥልጣናቱ የሰዎች ንብረት እንዲወረስ የፈለጉትን ውሳኔ ለመስጠት ይችላሉ። ሰዎች ኤምባሲዎች ፊት ለፊት መሰብሰብ ወይም ሰልፍ ማካሄድ እንዲፈሩ፣ ከፑቲን በስተቀር ለማንም ድምፅ እንዳይሰጡ ወይም የፑቲንን አገዛዝ በመቃወም በሚካሄዱ ሰልፎች እንዳይሳተፉ ለማስፈራራት የታለመ ህግ ነው። ቀድሞ የሩሲያ የህግ አውጪው ምክር ቤት ምክትል ሊቀመንበር የነበሩት ዲሚትሪ ጉድኮቭ የዩክሬኑን ወረራ በመቃወማቸው በሩሲያ መንግስት ይፈለጋሉ። ለበርካታ ዓመታት ከሀገር ውጭ የኖሩት ጉድኮቭ ሩሲያ ውስጥ ያላቸውን ንብረት መሸጣቸውን ገልጸዋል። ሌሎች የመንግስት ተቃዋሚዎች ግን የእሳቸውን እድል አላገኙም። ጦርነቱ ሲጀመር ብዙ ሰዎች ሀገር ጥለው ወጥተዋል። ከባለስልጣናቱ ጋር የማይስማሙ ወይም ጦርነቱን የሚቃወሙ ጋዜጠኞች፣ የፖለቲካ አንቂዎች እና ታዋቂ ሰዎች ሀገር ጥለው ሄደዋል። አብዛኞቹ ሰዎች ሩሲያ ውስጥ ያላቸውን ንብረት ሸጠው ለመውጣት ጊዜ እንዳልነበራቸው የታወቀ ነው። እነሱ ላይ ያነጣጠረ ህግ ነው። ኦቪዲ ኢንፎ የተባለው ሩሲያ ውስጥ የሚፈጸሙ የሰብአዊ መብት አፈናዎችን የሚከታተል ነጻ የዜና ማሰራጫ እንዳለው ጦርነቱን በመቃወም ድምፃቸውን ያሰሙ 830 ሰዎች ክስ ተመስርቶባቸዋል አንድ ሶስተኛ የሚሆኑቱ ስለ ጦር ሰራዊቱ የሐሰት ወሬ አሰራጭታችኋል ተብለው የተከሰሱ ናቸው በአትላንቲክ ካውንስል የዩሬዥያ ማዕከል ዳይሬክተሩ ዳን ሄርበርስ እንዳሉት የሕጉ ዓላማ ሩሲያ የፈጸመችውን የጦር ወንጀል መደበቅ ነው የሩሲያ መንግስት የጦር ኃይሉ ዩክሬን ውስጥ ምን እያደረገ እንደሆነ ያልሆነ ነገር እያወራ ለማሳመን ነው የሚፈልገው። ጦር ኃይሉ የጦር ወንጀል መፈጸሙን ይክዳሉ። ያሉበትን ድክመቶች ለመሸፋፈን ይፈልጋሉ። ስለሆነም እሱን የሚያጋልጡባቸውን ለመቅጣት ተነስተዋል። በለንደኑ ቻታም ሃውስ የሩሲያ ፖሊሲ አዋቂው አንድሩ ውድም ሕጉ የቀረበው ፑቲን የሕዝብ ድጋፍ ያላቸው ማስመሰል አስፈላጊ ሆኖ በመገኘቱ ነው ብለዋል። በህዝቡ ዘንድ በጦርነቱ የሚረባ ድል አልተገኘም፣ ለምንስ ነው መጀመሪያ ነገር ጦርነቱ የተከፈተው የሚለው አስተያየት እየጨመረ መጥቷል። ዘመዶቻቸው ወይም ባሎቻቸው ግንባር ላይ ያሉ ሩሲያውያን ስላለ ሁኔታ ብሶታቸውን በማሰማት ላይ ናቸው። ፑቲን ራሳቸው አሁን እንደ በፊቱ ህዝቡን እፍን አድርገው መያዝ እንዳልቻሉ ትንሽ እየገባቸው ይመጣ ይመስላል። ጃን ሄርብስት እና አንድሩ ውድ እንዲሁም ሌሎች የሩሲያ ፖሊሲ አዋቂዎች የሩሲያ መንግስት ጦርነቱን የሚቃወሙ ሰዎች ላይ እንደሚያነጣጥር፣ ነገር ግን ንብረቶቻቸውን በሙሉ ጠራርጎ የመውረስ ዘመቻ ይካሄዳል ብለው እንደማይጠብቁ ይናገራሉ። ያዳመጣችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ቀጣዩ ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ወደ መጀመሪያው ቅንብር እንውሰዳችሁ። የኢትዮጵያ መንግስት አማራ ክልል ውስጥ በበረታው የጸጥታ መስተጓጎል ምክንያት ለስድስት ወራት አጥሎት የቆየውን የአስቸኳይ ጊዜ አዋጅ ሁኔታ በአራት ወር አራዝሞታል። ክልል ውስጥ ከፌዴራሉ ኃይሎች ጋር የተካረሩ ግጭቶች ውስጥ ያሉት የፋኖ ታጣቂዎች ትግራይ ውስጥ ለሁለት ዓመታት በተካሄደው ጦርነት ወቅት ዛሬ ከተናነቋቸው የመከላከያ ኃይሎች ጋር ጎን ተሰልፈው ተዋግተዋል። ወጥኖ የተማከለ የፋኖ አመራር ስለመኖሩና የተጠሪነቱ ሰንሰለት ምን እንደሚመስል በውል ባይታወቅም ጎጃም ውስጥ ይንቀሳቀሳል ያሉትና የአማራ ህዝባዊ ኃይል ፋኖ እንደሚባል የተናገሩት ቡድን የፖለቲካ ዘርፍ ኃላፊ እንደሆኑ የገለጹት አስረስ ማረ ዳምጠ ይባላሉ ያሉ ሰሞኑን ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ያነጋግራቸው ገብረ መድን ሲሆን ከፌዴራልና ከትግራይ ባለስልጣናት ማብራሪያዎችን ለማግኘት ያደረገውን ጥረት አካቶ ተከታዩን አሰናርተዋል። ሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ወቅት በጦር ወንጀልና ስብዕና ላይ ተፈጽመዋል በተባሉ የግፍ አድራጎቶች ከሚከሰሱት የኢትዮጵያ ፌዴራል ኃይሎች፣ የትግራይ ተዋጊዎችና የኤርትራ ወታደሮች ጋር የአማራ ክልል ኃይሎችና ራሳቸውን ፋኖ በሚል ስም የሚጠሩ ታጣቂዎች ይገኙበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር በቅርቡ አውጥቶት በነበረ መግለጫ ትግራይ ውስጥ በተካሄደው ጦርነት ውስጥ የአማራ ኃይሎች ሲል የጠራቸው ታጣቂዎች ሰላማዊ ሰዎችን ከምዕራብ ትግራይ በኃይል ማባረራቸውን ጠቅሶ ዘር የማጽዳት ወንጀል ፈጽመዋል ሲል ከሷል። ሕገ መንግሥታዊን ስርዓት በኃይል ለማፍረስ አማራ ክልል ውስጥ እየተንቀሳቀሱ ነው ያሏቸውና እየተዋጉት ያሉ የፋኖ ታጣቂዎች በተላለፈላቸው የምሕረት ጥሪ መሰረት እጃቸውን እየሰጡ ናቸው። በክልሉ መረጋጋት እየሰፈነ ነው ሲል የክልሉ መንግስት በክልሉ አውጥቶት በነበረ መግለጫ አስታውቆ ነበር። የፌዴራል መንግስት ቃል አቀባይ ዶክተር ለገሰ ቱሉም ሀገሪቱ ውስጥ ግጭቱን ለማስቆምና የሰላም መፍትሄን ለማግኘት ጥረት እየተደረገ መሆኑን ተናግረዋል። ሰላማችን የማይፈልጉ ኃይሎች አሁንም ቢኖሩም መንግስት ለሰላም ካለው ጽኑ አቋም የተነሳ የሰላም ጥሪን በክልሉ አውጇል። በዚህም በማወቅም ይሁን በተዛባ የፕሮፓጋንዳ ቅስቀሳ ተደናግረው ወደ ሁከትና ብጥብቅ ገብተው የነበሩ በሺዎች የሚቆጠሩ ታጣቂዎች ወደ ተዘጋጀላቸው የታድሰው ማዕከላት እየገቡ ይገኛሉ። እየገቡ ካሉት በተለይም ከ2500 አካባቢ የሚሆነው የቡድን መሳሪያዎችን የታጠቁና አመራሮች ያሉበት ነው። በተለያዩ የጎጃም አካባቢዎች ይንቀሳቀሳሉ ያሏቸው አማጽያን የፖለቲካ ዘርፍ ኃላፊ ነኝ ያሉት አቶ አስረስ ማረ ዳምጤ እንደሚባሉ የገለጹት ሰው ደግሞ ከቪኦኤ ጋር ባደረጉት ቃለ ምልልስ ከመንግስቱ ኃይሎች ጋር እየተጋጩ ያሉበትን ምክንያት ዘርዝረዋል። የአማራ ህዝብ የህልውና አደጋ ገጥሞታል። በዚህ ስርዓት ምክንያት ጭቆና ውስጥ ነው ያለው። መዋቅራዊ መሰረት ያለው ጭቆና እየተካሄደበት ነው። ከቦታ ቦታ መንቀሳቀስ እንዳይችል፣ ሰርቶ መኖር እንዳይችል፣ እንደ ማንኛውም ህዝብ በገነባው ሀገር ውስጥ መኖር እንዳይችል፣ መብቱን በሰላማዊ መንገድ እንዳያስከብር፣ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ እንቅስቃሴዎቹ ተስተጓግሎበት እና አደጋ ገጥሞት ያለ ህዝብ ስለሆነ ይህን ህዝብ ከዚህ አደጋ ለማውጣት ነው በዚህ ውጊያ እየተሳተፍን ያለ ነው። ምዕራብና ምስራቅ ጎጃም፣ በአገው ብሔረሰብ አስተዳደርና በአካባቢው በሰሜን ሸዋ የአማራ ህዝባዊ ሀይል ፋን ነው በሚል ስም ተበታት ነው የሚንቀሳቀሱት ታጣቂዎች፣ በውል የሚታወቅ ማዕከላዊ እዝ የሌላቸው ከአደጋ ለመከላከል መሆኑን የጠቆሙት አቶ አስረስ ወጥ በሆነ ማዕከል የመሰባሰብ ሀሳብ እንዳላቸው ተናግረዋል። በዋናነት በጎጃም አካባቢ የሚንቀሳቀሰው በአርበኛ ዘመነ ካሴ የሚመራው ሆኖ ነገር ግን በሁሉም አካባቢዎች አደረጃጀቶች አሉ። በሁሉም የአማራ ክልል አካባቢዎች አሉ ከሞላ ጎደል። በዋናነት ግን የተመሰረተውምና ትልቅ እንቅስቃሴ ያለው ግን ጎጃም ውስጥ ነው። ትግራይ ውስጥም ሆነ በሌሎች አካባቢዎች ተፈጽመዋል በተባሉ የግፍ አድራጎቶች አቶ አስረስ ተጠያቂ የሚያደርጉት የፌዴራል መንግስቱን ሀይሎች ነው። ገብረ ተረዳጅ የፈለኩት ድርጅቱ አልተፈጸመም አይደለም። ይህ ወልቃይታ አካባቢ የነበረ ትግራይ ማህበረሰብ ተፈላቅሎ ሊሆን እንደሚችል እገምታለሁ። ይሄንን ማስተባበልም አልችልም። ምክንያቱም ጦርነት ነበሩ። ጦርነት ውስጥ የሚያጋጥም ነገር ነው። የተባሉት ነገሮች በፋክት ደረጃ አልተከናወኑም የሚል ክርክር ውስጥ አደለም የገባሁት። ነገር ግን በጊዜው ፋኖ የሚለውን ቃል ይሄ አይኮኒክ ሶልጀር በሚል ኮንሴንት መንግስት የታጠቁ የተለያየ ማህበረሰቡ ውቅፍን ለማሳተፍ ተጠቅሞበት ራሱ መርቶት ራሱ ስፖንሰር አድርጎት ራሱ የተሳተፈበት ጦርነት ስለሆነ እንግዲህ በጦርነቱ ትልቁን ድርሻ የሚወስደው ሊደርሽፑ ነው። ትክክል ነው። ሁለቱም ህዝብ በዛ ጦርነት ተበድሏል፣ ተጎሳቅሏል፣ መስዋዕትነት ከፍሏል። በራሱ ኃይል በራሱ ሰራዊት እንዲወጋ ሆኗል። እጅግ በጣም የሚያሳዝን ነው። በዚህ በኩል ለትግራይም፣ ለአማራም ለየትኛውም ሁሉም ንጽሀን ወገኖች ሲቪልያን፣ ሁሉም ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ናቸው። ስለዚህ እነሱ ላይ የተበደለው የትኛውም የትግራይ ግለሰብ ላይ እንደደረሰ በደል አንድ አማራ ላይ እንደደረሰ በደል ነው የሚሰማ እኔም በግል የሚሰማኝ ጋፋውን ከፍተኛ ደረጃ ያስተናገደው ሁለቱ ህዝብ በመሆኑ አዝናለሁ። በጣም ያንን ስሜቱን እጋራለሁኝ። ምናልባት ማን ኃላፊነት ይውሰድ የሚለው እንግዲህ አደር ኢንቨስቲጌሽን ሊያስፈልገው ይችላል፣ ምርመራ ሊያስፈልገው ይችላል። ከስቴትመንት ከማውጣት ከሌላም እንቅስቃሴ ባሻገር እንደኛ ግን እዛ እንቅስቃሴ ውስጥ ምጽዋንን ኢላማ ያደረገ እንቅስቃሴ ውስጥ እንዳልነበርና እነዚህ አደረጃጀቶች የሚፈጠሩት በሂደት በኋላ መሆኑን ለማሳየት ነው ያነሳሁት። ጦርነቱም የህዝብን ህዝብ እንዲመስል በማድረግ ረገድ ትልቅ ድርሻ ነበረው የብልጽግና መንግስት። ስለዚህ ያ ክፍተት እንዲታከም እንዲጠገም ፍላጎት አለን። አሁንም ቢሆን ወደፊት በሚኖረን ፖለቲካዊ እንቅስቃሴ ስርዓቶች ይሄዳሉ ይመጣሉ፣ ድርጅቶች ይሄዳሉ ይመጣሉ፣ ሕዝብ ግን ዘላለማዊ ስለሆነ ሕዝብና ሕዝብ ታሪካዊ ቁርሾ ውስጥ እንዳይገባ ይልቁንም እንዳይነት ባህልና ወግ ያለው ሕዝብ አንድ ላይ ተባብሮ ሀገሩን እንዲገነባ እና የተሻለ ሀገር እንዲኖረው በማድረግ በኩል በእኛ በኩል ፍርጠኝነት አለን። ይሄንን በእያንዳች በእያንዳንዱ እንቅስቃሴያችን መድረክ ላይ በምናደርጋቸው መልእክት፣ በሌሎቹ መልእክቶቻችን ይሄንን ነው በሰራዊታችንም የምናስገነዝበው። ለህዝብ ጠላት ህዝብ አይደለም። በኃይል የተያዙ የአማራ አካባቢዎች ናቸው ከሚሏቸው ውዝግብ ውስጥ ካሉ የወልቃይትና የራያ አካባቢዎች በመቶ ሺዎች የሚቆጠር ሰው ተፈናቅሎ ትግራይ ውስጥ በየመጠለያው እንደሚገኝ በተደጋጋሚ ተዘግቧል። የክልሉ ጊዜያዊ መንግስትም በወቅቱ ይናገራል። የአማራና የትግራይ ማህበረሰቦች እንዲቀራረቡ ለማድረግ ጥረቱ ከፖለቲካና ከፕሮፓጋንዳ ፍጆታ የበለጠ እንደሚሆን፣ ህዝቡም ግፊት እንዲያደርግ ማድረግ፣ በሁለቱም ዘንድ ለደረሰው በደልና ጉዳት እውቅና መስጠት እንደሚገባ አቶ አስረስ ተናግረዋል። ለመነጋገር የእርሳቸውን ወገን ዝግጁ መሆንንም ይናገራሉ። በእኛ በኩል ለዚህ በጣም ዝግጁ ነን። ህዝብን ማዕከል ያደረገ ማንኛውንም ትብብር ለማድረግ ዝግጁ ነን። ግን ከአንድ ወገን ብቻ የሚመጣ ኢኒሽሽን ትርጉም አይኖረውም። ከሁለቱም ወገን ተመሳሳይ ድጀት ሲኖሩ ያስፈልጋል አብዛኛው ነገር በመቀራረብ በመነጋገር ስትራቴጂዛ አድርገህ የሚፈታቸው ነገሮች ሊኖሩ ይችላሉ ግን ድንበር ማንነት ወሰን በርካታ ጉዳዮች አሉ በዚህ ሊሆን ይችላል በተለያዩ ምክንያት በከፍተኛ ጦርነት ለወድበት ተስተናግዶበታል ተናግዶበት መፍትሄ ያላገኘ ነገር አለ ይህንን በመቀራረብ ፖለቲከኛው ከልቡ ሁሉም ነገር ውስጥ ወጭ ሳይ ከልቡ በመቀራረብ መፍትሄ ላይ መድረስ ይችላል የሚልመት አለ የአማራ ኃይሎች ከደቡብ ትግራይ ራያና ከምዕራብ ትግራይ አካባቢዎች ለምን እንደማይወጡ አቶ አስረስ ተጠይቀው ነበር ይህን ምላሽ ለመፍጠት አሁን የምትለውን ጥያቄ ለመመለስ የሚያበቃ ኃላፊነትም እንደድድም የለኝም። እውነት ለመናገር ያልካቸው ቀጠናዎች ላይ የመንግስት መዋቅርም እንቅስቃሴ ያለበት ነው። የድጅግና መንግስት ሙሉ በሙሉ እነዚህን ቀጠናዎች ባለው የተቆጣጠራቸው አይደለም። የአማራ ህዝብ ወይም እዛ ቦታ ላይ የተቆጣጠረው ግዛት ለ በጥቅሉ ግን ህገ መንግስቱ አንተ ደባዊ ትግራይ ያልካቸውን ወይም ደግሞ ራያና ደቡብና ምዕራብ ትግራይ ያልካቸውን ወይም ራያና ሆን የትግራይ ክልል ናቸው የአማራ ክልል ናቸው የሚል ዲማርኬሽን የለውም። እውነት ለመናገር ብዙ ጊዜ በተለምዶ ህገ መንግስቱ ህገ መንግስት ይባላል እንጂ ህገ መንግስቱ እንደዚህ አይነት ግን አላስቀመጠ። የፌደራሉ ህገ መንግስት በተለይ ማለት ነው። ከመልሰን እንግዲህ፣ በኔ እምነት ለዚህ ሁሉ ጦርነት የዚህ የብሄር ጉዳይ በዚህ ደረጃ አብ ጦር ስብር እንዳያጨርሰን ምክንያት የሆነው ህገ መንግስት ነው ብዬ አምናለሁ። መልሰን ወደ ግጭታችን ምክንያት እንመለስ የሚል እምነት የለኝም። ችግሩ መፈታት አለበት። አዎ፣ መፈታት አለበት ግን ከዚህ ከኮንስቲቱሽኑ ባሻገር ከህገ መንግስቱም ከህገ መንግስታዊ ስርዓቱ ውጭ እንዲሻሻልበት ከተቀመጠው ከሌላ ፕላትፎርሞች በሆነ ሁኔታ ተስተናግዶ ለአንዴና ለመጨረሻ ጊዜ ፎር ላስቲንግ እንዲመጣ ካስፈለገ በዛ መንገድ ይከናወን የሚል እምነት አለ በግሌ። ወደ ድረ ሁለት ሺ አስራ ሶስት ሁለት ሺ አስራ ሁለት በመመለስ የሚፈታ ችግር የለም። እንግዲህ በዚህ ቋንቋ ካወራሉ መፈናቀል ቋንቋ ከዚህ ተጠቀስካቸው አካባቢዎች በሰላሳ ዓመታት ሲፈናቀል ሌሎ የአማራ ህዝብ ከዛው ቦታ ወደኋላ ከመለስ ነው። ስለዚህ መልሰ ሌላ ዙሪት ውስጥ ነው የሚያስገባን ማለት ነው። እዛ ዙሪት ውስጥ ላለመግባት ግን ከህገ መንግስቱ ውጭ የሆነ መፍትሄ ሀገር የሚያሻገር ህዝብን አንድ የሚያደርግ መፍትሄ ያስፈልጋል የሚል እምነት ያለን ነው። ከትግራይ ባለሥልጣናት ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በአቶ አስረስ ምላሾችና የመፍትሔ ሐሳቦች ላይ አስተያየት እንዲሰጡን ከጠየቅናቸው ምሁራን መካከል በመቐለ ዩኒቨርሲቲ የታሪክ መምህር የነበሩና አሁን በምርምር ሥራ ላይ መሆናቸውን የነገሩን አቶ ጸጋዝ አብካሳ አንዱ ናቸው በለማ እቲ ናይ ኣምሓራ ፋኖ ወኪል ዝበልካዮ ሰብ እዚ ዓይነት ነገር በአደባባይ ወፅኡ ኣብ ኩሉ መንጎ ክልቲኦም ህዝብታት በመጀመሪያ የአማራ ፋኖ ወኪል የተባለው ሰው በአደባባይ ወጥቶ በሁለቱም ህዝቦች መካከል መልካም ግንኙነት እንዲኖርና ግንኙነታቸው ወደ ነበረበት እንዲመለስ ማሳሰቡ እሰየው የሚባል ነው። በሁለቱ ህዝቦች መካከል ተፈጥሮ የነበረው ክፍተት አንደኛው መነሻ ፋኖን የመሳሰሉ ታጣቂ ኃይሎች የሄዱበት የተሳሳተ መንገድ ፕሮፖጋንዳና እንቅስቃሴዎቹን ተከትሎ የተፈጸመ ግፍ ነው። በግልም ይሁን በቡድን ሁሉም ይሁኑ የቡድኑ የተወሰኑ አባላት በከፊልም ይሁን የአመራሩ ሙሉ አባላት ይህን የመሰል አስተሳሰብ ከፋኖ ኃይሎች መምጣቱ ሊበረታታ ይገባል። መጀመሪያም ቢሆን በትግራይና በአማራ ህዝቦች መካከል ችግር አልነበረም። የመሬት ይገባኛል ጥያቄን በሚመለከት ከህገ መንግስት ውጭ በሆነ መንገድ መፈታት አለበት ሲሉ አቶ አስረስ በሰነዘሩት ሐሳብ አቶ ጸጋዝአብ አይስማሙም። ክልቴና ዘለና ርክብ እንደገና ናብ ንውር ንምላስ ንገብሮ ነገር ግን ኣብ መንጎና ዘሎ ርክብ ክምለስ እንድሕር ኮይኑ እቲ ሕገ መንግስ ወደዚ ችግር የገባንበት ምክንያት ሕገ መንግሥቱ በመጣሱ ነው። ፀረ ሕገ መንግሥት የሆኑ ወንጀሎች ስለተፈጸሙ ነው። ፀረ ሕገ መንግሥት አቋም በመያዝ የትግራይና የአማራ ህዝቦች ግንኙነት ማሻሻል የሚባለው የተሳሳተ ነው። ጦርነቱ የቆመበት ምክንያት ሕገ መንግስቱ ይከበራል ከሚል ተስፋ ነው። ከአማራ ህዝብም ይሁን ከሌሎች የኢትዮጵያ ህዝቦች ጋር የሚኖረን ግንኙነት የሚወሰነው ይህንን ህገ መንግሥት በማክበርም ወይንም ባለማክበር ነው። ይህ ሕገ መንግሥት ከሌለ የአማራ ክልልም እኮ አይኖርም። ኢህአደግ ስልጣን ከመያዙ በፊት በአማራ ስር የነበሩና ኋላ ወደ ትግራይ ክልል ተካተዋል ከሚባሉ የደቡብ ትግራይ ራያና የምዕራብ ትግራይ አካባቢዎች የአማራ ተወላጆች ይባረሩ ነበር የተባለውንም አቶ ጸጋ ዛብ አይቀበሉም። እዚ ዓይነት ጎንፂ ንምንታይ ከም ተመፀ ክለት እዩ ካብዚ ጎንፂ ተመፀሉ ዋና ምክንያት ይህ ወደግ ካብ ስልጣን ንምድርባዩ ወያነ ያ ንምድርባዩ ወያነ ትግራይ ይህ ውሸት ነው። ይህ ግጭት ለምን እንደመጣ ግልጽ ነው። ዋነኛ ምክንያቱ የኢህአዲግን መንግስት ለመጣል ነው። ወያነ ትግራይን ተስፋፊ ለማስመሰል ነው። ትግራይ ተስፋፊ አይደለችም። ይሄ ሕገ መንግሥት የትግራይን ግማሽ የሚያክል ቦታ ወደ ሌሎች ያካሏል። ተከታታዮቻችን የቀደመው ዘገባንም እንዲሁም ሌሎች ፕሮግራሞቻችንን በዌብሳይታችን ላይ እንደምናስቀምጥ ቃል ለመግባት እንወዳለን። ለዛሬ የተመደበልን ሰዓት በዚሁ ተጠናቋል። ሳስተናግዳቸን ሸወት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ደግሞ ንጉሥ ታምሬ ነው። መልካም ምሽት ይሁንላችሁ። <laughs> ©